የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ25 እና በ30 ሜትር ባንዶች አጭር ሞገድ በየቀኑ ከምሽቱ ሦስት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ጠቅላይ ሚኒስትር ታምራት ላይኔ አዲሱ ህገ መንግስት የብሔረሰቦችን መገንጠል መብት አንድ መቶ ሺ እስከ መቶ ሀምሳ ሺ ሶስት መቶ ሺ ሰፋ ያለ ሕዝብ ይሄ ተቃውሞ ያለው ነው ይመስል ሀገር የሚያፈርስ አንቀጽ ነው የሚል አቋም ነው ያላቸው። በእኛ እምነት ለሀገር አንድነት የበለጠ ጠንካራ መሳሪያ ይሆናል የሚል እምነት ነው ያለን። ይህ የጥንቱ የጠዋቱ የጋዜጠኝነቱ ድምፅ ነው የዛሬው ዴቪድ ኤንሶር መጥቶ እኒህ ያናውን ስምንት መውጣቱንም አላየሁትም አይተዋሉ አለ አላየሁትም ብለዋሉ። አለቃዬ ጡረታ ስትሄድ ተጠባባቂ ዳይሬክተር ትብዬ ነበር የተሰየመው። በእውነት ይህን ቦታ ነው ያገኛለሁም ዬ ማላሰብኩም። እንዳውም እንደ እውነቱ ከሆነ እኔም ራሴ ለጡረታ እኮ የቀረብኩ ሰው ነኝ፣ እንደምታውቁት ጡረታ በመገፋት ፈንታ ይህ ኃላፊነት ተሰቶኝ ቦታው ክፍት ሆኖ አመለከጥኩ ተወዳድሬ በዚህ ዳይሬክተርነት ስበቃ በጣም ትልቅ ደስታ ነው። ይሰነ ባለቤት ያቀለለው ሞሌ ባለ እዳ አይቀበለውም አይደለም የሚባለው የእኛው ንጉሴ መንገሻ፣ በጥንቱ አጠራር ጌታውን ታምራት ከሪፖርተርነት እስከ ዋና ክፍል መሪነት የተጓዘበት መንገድ እንደ ኢትዮጵያዊ አኩሪ፣ እንደ ባልደረባ ልምድ አካፋይም ነውና አሉላ ለኢትዮጵያም አሜሪካ ፕሮግራም የነበር የተመኘሁት ግድ የለም አዲሱ የቄሳርን ለቄሳር አደል እና የራዲዮ መጽሔቱን ለራዲዮ መጽሔት አድርገን ከዚያ ለኢትዮጵያን በአሜሪካ የሚሆነውን ትወስዳለ ነው። ለማንኛውም ከአሜሪካ ድምጹ የአፍሪካ ክፍል ኃላፊ ዛሬ ሰፊ ውይይት ይዘናል ማለታችን ነው። ገጣሚና ባለቅኔው ኃይሉ ግብረ ዮሀንስ በሚታወቅበት ልዩ ስሙ ገሞራው ዛሬም ይዘከራል። ከወጣቱ ባለቅኔ እና ገጣሚ በእውቀቱ ስዩም ጋር የቀረን ለዛ ያለው ጭውውትም አለን። ንጉሴ አክሊሉ ቀጠሮን አክብሮ ተራውን እየጠበቀ ነው። ጥሩ ጥሩ ዜማ ለመምረጥ ሞክረናል ከማለት ባለፈ እንደሚኖረን ሳይታለም የተፈታውን የሙዚቃ ዝግጅት ማስተዋወቅ አያሻን። እጅጉን እንደምን ሰንብታችኋል ወድ አድማጮቻችን? የኅዳር 28 ቀን 2007 ዓ ም የራዲዮ መጽሔት ዝግጅት ዜናውን ተከትሎ ይመጣል። ጠብቁ። ጤና ስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታየ ነኝ። በዘጠኙ ተቃዋሚ ፓርቲዎች ትብብር በመስቀል አደባባይ ሊካሄድ ታቅዶ የነበረው የአደባባይ ስብሰባና ሰላማዊ ሰልፍ ሳይከናወን ቀርቷል። የፓርቲዎች በርካታ የአመራር አባላትና ሌሎችም በፖሊስ መያዛቸውና አንዳንዶቹም በደረሰባቸው ድብደባ ምክንያት ለአካል ጉዳት መዳረጋቸውን የቅርብ ምንጮች ተናግረዋል። መለስካቸው አምሃ አጭር ዘገባ አስተላልፎልናል። በሰማያዊ ፓርቲ የኢትዮጵያ ብሔራዊ አንድነት ፓርቲና መላው የኢትዮጵያውያን ዴሞክራሲያዊ ፓርቲ አማካይነት የዘጠኙ ተቃዋሚ ፓርቲዎች ትብብር ከህዳር 27 ቀን 2007 ዓ.ም ከጠዋቱ 3 ሰዓት ጀምሮ እስከ ህዳር 28 2007 ዓ.ም ከቀኑ ስድስት ሰዓት ድረስ በመስቀል አደባባይ ሊያካሄዱት ታቅዶ የቆየው የአደባባይ ስብሰባና ሰላማዊ ሰልፍ ፓርቲዎቹ ባቀዱት መልክ ሳይካሄድ ቀርተዋል። ቀደም ሲል ፓርቲዎቹ ለአዲስ አበባ ከተማ አስተዳደር ባቀረቡት የእውቅና ደብዳቤ በተመለከተው መሰረት ሰላማዊ ሰልፉ ይነሳል ከተባለበት ከሰማያዊ ፓርቲ ዋና ጽህፈት ቤት አካባቢ ከጠዋቱ ሶስት ሰዓት ተኩል ጀምሮ የነበርኩ ቢሆኑም በተለያዩ ቁልፍ በሮች ላይ የፖሊስ አባላትን ከማየት በስተቀር ከፓርቲው ጽህፈት ቤት የወጣ ሰልፍ አላጋጠመኝም። ከሁለት ሰዓት በኋላ መስቀል አደባባይ ስደርስ አያሌ ፌዴራል ፖሊስ ክምችት ከማየት በስተቀር ምንም አይነት የሰላማዊ ሰልፍ እንቅስቃሴ አላጋጠመኝም። ከዚህ በኋላ ከአንዳንድ የቅርብ ምንጮች እንዳገኘሁት መረጃ ከሆነ አብዛኞቹን የዘጠኙን ተቃዋሚ ፓርቲዎች መሪዎች ፖሊስ በቁጥጥር ስር እንዳዋላቸውና በአንዳንዶቹም ላይ በተፈጸመባቸው ድብደባ የአካል ጉዳት እንደደረሰባቸው ተረድቻለሁ። አቶ ይልቃል ጌትነት የሰማያዊ ፓርቲ ሊቀመንበርን ጨምሮ አቶ ግርማ በቀለ፣ አቶ አለሳ ምንገሻ እና ሌሎችም በፖሊስ ቁጥጥር ስር መዋላቸው ይሰማል። መንግስት ቀደም ሲል ማለትም አረብ ምሽት በኢትዮጵያ ቴሌቪዥን ባሰራጨው ዜና ላይ የተባለው ሰላማዊ ሰልፍ ህግ እውቅና ስለሌለው እርምጃ እንደሚወስድ አስጠንቅቆ ነበረ። መለስካቸኋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ናይጄሪያ ውስጥ ታጣቂዎች ከሁለት መቶ በላይ እስረኞችን ሌሊቱን ከወህኒ ቤት ማስመለጣቸው ተዘግበዋል። በዚህ ሰሞን እስረኛ በብዛት ሲያመልጥ ይህ የዛሬው ሶስተኛ ጊዜ መሆኑ ነው። በመካከለኛ ጥበቃ ስር ባለውና በናይጀር ክፍለ ግዛት በሚገኘው ወህኒ ቤት ታጣቂዎች ያደረሱትን ጥቃት ማንዳቀነባበረው ለጊዜው በውል አልታወቀም። ቀደም ያሉትን ግን ጽንፈኛው ቡድን ቦኮ ሀራም ነው አድርሷል ተብሎ የሚጠረጠረው። ዲሞክራሲያዊት ኮንጎ ሪፑብሊክ ውስጥ በተጠርጣሪ ሽምቅ ተዋጊዎች በደረሰው ጥቃት ቢያንስ አስራ ሁለት ሰዎች ተገደሉ። በቅርብ ወራት ብቻ የሞቱት ሰዎች በመቶዎች የሚቆጠሩ እንደሆኑ ተገልጿል። ትናንት ቅዳሜ ማታ በሰሜን ኪቩ ጥቃቱ የደረሰው የሀገሪቱ መንግሥትና የተባበሩት መንግስታት ድርጅት ቤኒ በሚባለው የታጠቁ ሚሊሺያዎች የማዕድን ሀብቱን ለመቆጣጠር በሚዋጉበት አካባቢ ጸጥታውን የሚያጠናክር እርምጃ እንወስዳለን ብለው ቃል መግባታቸውን ተከትሎ ነው። በፓኪስታን ሰሜን ዋዛሪስታን ውስጥ በሚገኝ የታሊባኖች ቅጽር ግቢ ላይ ዩናይትድ ስቴትስ ባደረሰችው የድሮን ማለት አብራሪ አልባ አውሮፕላን ጥቃት ቢያንስ አራት የታሊባን ተዋጊዎችን ገደለች ሲሉ የፓኪስታን የጸጥታ ባለስልጣናት ተናግረዋል። ከተገደሉት መካከል አንደኛው ሲፈለግ የነበረ ከፍተኛ የአልቃይዳ መሪ እንደሆነና ሁለት ሌሎች መቁሰላቸውን ባለስልጣናቱ ገልጸዋል። በዛሬው ጥቃት የተገደለው በፓኪስታን የአልቃይዳ ቃል አቀባይ የሆነው ኡማር ፋሩክ መሆኑን ወታደራዊ ባለስልጣናቱ ገልጸዋል። በሀፊዝ ጉል ባህዳር የሚመሩት የፓኪስታን ታሊባኖች ግቢውን እንደሚጠቀሙበት የገለጹት ባለስልጣናቱ ሆኖም ይህ ባህዱር የሚባለው ጥቃቱ በተካሄደበት ወቅት በዚያ ግቢ ኖሮ እንደሆነ ለጊዜው ግልጽ አይደለም። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ባያውቁት ነው እንጂ የእኔን ቋሚ ንግርት፣ በተወለድኩበት ነው የምቀበርበት፣ ሌላ ቦታ ሳይሆን በትውልዴ መሬት። አስቀድሞም ቢሆን ትብቴ ተቀብሯል። ቀሪውም አካሌ በርግጥ በክብር ያርፋል። ሲንከራተት ኖሮ አካሌ ትምድር በስተመጨረሻ የሚያርፍበት አፈር ከተወለድኩበት ነው በክብር የሚቀበር። በመቃብሬ ላይ በስተራስጌው በኩል እኔም እንደርሶ ሕያው ነበርኩ የሚል በትልቅ ቋጥኝ ላይ ተቀርጾ ይጻፋል። ይሄ ሁሉ ንግርት ከወዲሁ ታውቋል። ከዚያ ርስት ለመንቀል ታዲያ እንዴት ይቻላል? ግጥሟ የባለቅኔው የኃይሉ ገብረ ዮሐንስ ገሞራው ነች። የቅዱሳንን አጽም ርስት ርኩሳን አይወስዱትም በሚል ርዕስ ያዘጋጀውን ጽሑፍ በእነዚሁ አሁን ባሰማናችሁ ስንኞች እንደ ደመደመ አንብበናል። ለማንኛውም ገሞራውን ለመዘከር ዛሬም እንግዳለን። ውሸት ለመናገር አጥሻ The <laughs> better, በሪፖርተርነት ጀመረ። ከዛ ወደ ሬዲዮ ጋዜጠኝነት፣ ከክፍል ኃላፊነት ወደ መምሪያ ዲሬክተር። ከሙያው ጎን ለጎን ደግሞ ማስተማር፣ ማሰልጠን፣ አዳዲስ ፕሮግራሞችን መጀመር፣ አውደ ጥናቶችን ማደራጀት፣ እነዚህ ሁሉ ጉዞዎች ምን አስተማሩ? ዛሬ ላይ ሆነህ ያለፉትን አርባ ዓመታት ተሞክሮህን እንዴት ትመለከተዋል? ያልጠየቅነው ያላነሳንበት ጥያቄ የለም። ሕይወቱን ፈትሸናል፣ ጉዞውን መርምረናል። መጠርጠር ደግ ነው ከእውነት ያደርሳል ይባላል። ስለማን እንደምናወራ የጠረጠራችሁ የሚገመታችሁ ትክክል ነው ማለታችን ነው። አሁን ብዙዎቻችሁ በምታውቁ ስሙ ጌታሁን ታምራት ወይም ዛሬ የአሜሪካ ድምጽ ሬዲዮ የአፍሪካ ክፍል ዲሬክተር፣ ንጉሴ መንገሻ እንኳን ደህና መጣህ በሚለው ነው ወይስ እንኳን ደስ ያለህ በሚለው ነው ምንጀምረው? ንጉሴ በጣም ጥሩ አይነት ማስታወቅ ነው ያደረጋችሁልኝ፣ አመሰግናለሁ በእውነት በጣም ሰርፕራይዝ ነው። ስለ አቀራረቡ ይጣፍጣል። እኔም ደግሞ ክባቸው ተራራ ላይ እንዳታወጡኝና በኋላ ማውረድ እንዳያቅታቸው አመሰግናለሁ። እግዜር ይስጥልኝ፣ በጣም በጣም ነው የማመሰግነው። አዲሱ እኔም ሌላ ቤቱን ጀምር የሚል ጥያቄ አለኝ። ብዙ ጊዜ ለራዲዮ መጽሔት በተለይ ስናቀርበው በጠረጴዛ ዙሪያ ውይይት አድማጮች የሚያውቁት ነው ብለን ገፍተን የምናነሳው በጋዜጠኝነቱ በሚታወቅበት ጌታውን ታምራት ነው። ቀደም ብለን እንዳስተዋወቅ ነው። አሁን ደግሞ ኃላፊነቱን ይዘን ነው የምንመጣውና ጌታውን ታምራት እዛ ጋር መኖር አለመኖሩን ትነግረናለህ። በንጉሴ መንገሻ ሰዎች አሁን ባለው ኃላፊነት እንዲያውቁት በሱን ጀምሮ የቱሻል ይመስል ዝግጅታችን በመጠኑ ሳብ መጀመሪያ ላይ ስም ከፍት አንድ ድምጽ አሰምተናል እና እዚህ ብውይት ውይይት ውስጥ ጌታሁንም አለ። ግን ዛሬ ንጉሴ ነው አጠገባቸው። አድማጭ ግን እንዳይምታተብ አንድ ሰው በሁለት ስም በነገራቸው ላይ ከዚህ በፊት ነግሬያችኋለሁ። ጌታሁን እምወደው የአያቴ ስም ነው ያሳደጉኝ የአያቴ ነው። ታምራት ደግሞ የአባቴ ታናሽ ወንድም በልጅነቱ በሰላሳ አመቱ የተቀጨ ነው። በዚህ ነበር የምጠቀምበት። ግን አሁን ዳይሬክተርነት ቦታ ከያዝኩ በኋላ ጌታሁን ታምራት ብትላቸው እዚህ ማን ነው ነው የሚሉ እኔን የሚያውቁም አድማጮች ብዙዎቹ ቢም በህይወትም ላይኖሩ ይችላሉ። አሁን የኢትዮጵያ ህዝብም ወጣት እየሆነ ነው። ጌታሁን ታምራት የሚል ስም ምናልባትም እየራቃቸው ማያውቁትም ብዙዎች የሚኖሩ ይመስለኛል። እንግዲህ አንተ ታሪክ በመሆኑ ስራህን በምናነሳበት ጌታውን ታምራት እያልን ጋዜጠኝነቱን ስናነሳ አሁንም እናወያይ ደግሞ ይበልጡን ዛሬ በተቀበልከው አዲስ ኃላፊነት ጭምር ስለሆነ ንጉሴ መንገሻ በቦታው አግባብ ሆኖ ይመጣልና በእሱ እንገፋለን። አዲሱ እንደው ቀደም ሲል አርባ ዓመት ገምተናል። አርባ ዓመት ረዥም ጊዜ ነው። አርባ ዓመት ስራ ላይ መቆይተህ ከሆነ ያለፉትን አርባ ዓመት እንዴት ታያቸዋለህ መለስ ብለህ በሪፖርተርነት በሪፖርተርነት እንደጀመርክ መቼም ጥርጥር የለንም። በሌላ ስርዓት ጀምርን መቼም ወይም በዘ ወይም በጥበቃ ማደር አርባ ዓመት ይሆናል። ከሬዲዮ ከቴሌቪዥን፣ ሬዲዮ ሲባል ከኢትዮጵያ እስከ አውሮፓ እስከ አሜሪካ፣ ከዛ አልፎ ደግሞ የአፍሪካ ክፍል የፕሮግራም ዲሬክተር ሆነህም ከእኛም ጋር በቅርብ አለቃቸው ሆነ አሰልጠን አውደ ጥናቶች በሚከፍቱበት ወደ አፍሪካ ትዘዋወራለህ ብዙ ነው እና ሰብሰብ ያለ ነገር ግምገማ ማድረግ ይቻላል። አጠቃላይ ከትምህርት ቤት እንደወጣው ለአንድ ዓመት አስተምር ያለሁ ወላይታ ሶልዶ እንጄ እና ወላይታ ቃሌ ሪኬ ማለትም እችላለሁ። ከዛ በኋላ ነው በስርዓተ ወንጌል ገባውት ገባሁት። ከዛ ጀርመን ሄዳለሁ ትምህርት ቤት ከዛ በዶሸቤላ እቀጠራለሁ። ከዶሸቤላ አማርኛው ክፍል ኃላፊ ሆኜ አንድ አራት አምስት ዓመት ስራለሁ። ከዛ ወደ ሀገር እመለሳለሁ። ከዛ ሱዳን ስደት ካምፕ ውስጥ መጨረሻ ጣይዛ ይጥለኛል። ወደ 9798 ገደማ መሆኑ ነው 81 በፈረንጆች አቆጣጠር ነው የምናገረው። ሰኔ 2 ሰኔ ሁለት በስደት ኒውዮርክ እገባለሁኝ ከካርቱም ተነስቼ እና እዛ ስደርስ የነበረኝ አንድ ሱሪ መቀየሪያም አልነበረውም እና ሁለት ሸሚዝ ካርቱም እያለሁ የምለብሰውን ልብሴን እዛ ለቀሩት ወዳጆቼ ትቼ ነበር የመጣሁት። በኪሴ ደግሞ ከአምሳ ብር በታች ይዤ ነው እዚህ ሀገር የገባሁት። እና አሜሪካኖች የአሜሪካን ህይወት ታሪክ የሚሉት ታሪክ እኔ ላይ ያለ ይመስለኛል። ና ከዛች ካፈር ና ከትቤ ተነስቼ ነው ዛሬ እዚህ የደረስኩት። እዚህ ሲደርስ ደግሞ እዚህ ሀገር የተወለዱ ሁለት ልጆች አሉኝ። አንድ ጀርመን የተወለደ አለ፣ ነንግስ ይባላል። በእናቱ ጀርመን ነው። እሱ ኢትዮጵያ ሄዶ በቃ ሀገሩን አውቆ ተዋውቆ ከኢትዮጵያ ጋር ፍቅር ይዞት ነው የምትመለሰው ሁለት ልጆች የተወለዱ አሉ። ተስፋዬ ንጉሴ፣ የአእምሮት ንጉሴ እነዚህ ደግሞ እዚህ ከህንጻችን ፊትለፊት ከሚገኘው ዴኬር መዋለ ህጻናት ውስጥ ነው ያደጉትና የቮይስ ኦፍ አሜሪካ ልጆችም ናቸው። እዚህ ኮሪዶር ላይ በስቱዲዮ እናዲሱሉ ያውቋቸዋል። ህጻን ሆኖ አሉላ እንኳን በኋላ ነው የመጣሁ እነዚህ ሁለት ልጆች ፍርቻለሁ። ከሰላሳ ሁለት ዓመት ስራ በኋላ ቅድም በተደደራችሁት በቤርካኑ ሰርቼ በሪፖርተር ከዛ ሲኒየር ኤዲተር ከዛ አማርኛ ኃላፊ ከዛ ደግሞ የሴንትራል አፍሪካ ሰርቪስ ቺፍ በኪሩንና ኬንያ ሩዋንዳ ፕሮግራም አቋቁሜ አራት ዓመት መርቻለሁኝ። ከዛ ፕሮግራም ማኔጀር ሆናለሁኝ። ካያችሁት እዚህ ዲቪዥን ውስጥ አሁን ስምንት ሰርቪሶች አሉ። ከደዞ አምሳ በመቶ የሚሆኑትን በማቋቋምም ሆነ ቀጥታም ሆነ ቀጥታ ባልሆነ መንገድ አስተዋጽኦ አድርጌያለሁ ብዬ ነው ማስበው የሱማሌው የኪሪ ሩዋንዳው የኬንያ ሩዋንዳ ከዛ ቀጥሎ የዝምባብዌን ሰርቪስ እርግጥ ግዌን ዲላርድ የዲቪዥኑ ዳይሬክተር ነች። የእሷንም አመራር ልወስድባት አልችልም። አስተዋጽኦ አላት። ከሌላው ቲም ጋር ሆኝ ያንን ከስክራች እንደቤሌ ሾናና በእንግሊዝኛ፣ ከዛ ሶማሌ ሰርቪስ፣ አሁን ደሞ ከአመት በፊት በአንበራ ለማሪ። እነዚህ ሁሉ በመመስረት ደረጃ ተሳትፎ አረኩ። ሰው ይህ ፕሮግራሙን ከስር መሰረቱ መጀመር ብቻ ሳይሆን የሚገቡትን ሰዎች ማሰልጠን እንደ መለስካቸውና እንደ እስክንድር አይነት አፍሪካ ውስጥ ሪፖርት የሚያደርጉት ያሉትን በየሀገሩ ናይጄሪያ ቡሩንዲ፣ ሩዋንዳ፣ ዚምባብዌ አልችልም ሳውዝ አፍሪካ እያወጣው አስራ ዘጠኝ ጋዜጠኞች አሰልጥኛለሁ። ሶስት የማራ በአፍሪካ አጉር ውስጥ የዘዋወርኩ አሰልጥኛል። አለቃ ወደ ጡረታ ስትሄድ ተጠባባቂ ዳይሬክተር ተብዬ ነበር የተሰየምኩት። በእውነት ይህን ቦታ ነው ያገኛለሁ ብዬም አላሰብኩም። እንዳውም እንደ እውነቱ ከሆነ እኔም ራሴ ለጡረታ እኮ የቀረብኩ ሰው ነኝ እንደምታውቁት፣ እና ያውም ወደ ጡረታ በመገፋት ፈንታ የኃላፊነት ተሰጥቶኝ ቦታው ክፍት ሆኖ አመለከትኩ፣ ተወዳድሬ ለዚህ ዳይሬክተርነት ስበቃ በጣም ትልቅ ደስታ ነው የሰማኝ። በመግቢያችንም ጠቅሰናል። ይሄ አሁን ያልክበትን ኃላፊነት ከፊት ለፊት ይዤ ያለው ከዋና ክፍሉ በተጻፈ ደብዳቤ እንደ አውሮፓውያን አቆጣጠር በኖቨምበር 25 ለዚህ ኃላፊነት የበቃበትን ያስተዋወቅበትን ዜና ስንሰማ የቪኦኤ ዲሬክተር በክፍላችን አንተን ይዞ እየተዘዋወረ ነበር። ሁላችን እየጨበጠ የገለጸው ስሜቱ በግልጽ የሚታይ ነበረ። ምናልባትም ለሌሎችም የማነቃቃት ስሜት ጭምር በጋዜጠኞች መካከል ያሳድረው ይመስለኛል እሱ ላይ ትንሽ ላሳል፣ ዴቪድ ኤንሶር ስለ እሱ ዳይረክተር ንሽ ላ ገብተኩልኝ የእሱን ህይወትና የእናንተና የኔ ህይወት ይመሳሰላል። ጋዜጠኛ ነበር። ተራ ጋዜጠኛ ሪፖርተር ነበር። ሲኤንኤን ሰርቷል፣ ኤንፒአር ሰርቷል፣ ኤቢሲ ትልቅ ኔትወርክ ቴሌቪዥን እዛውስጥ ሰርቷል። በሪፖርተርነት በሲኒየር ኤዲተርነት እንዲህ ብሎ አድርጎ አሁን የጠቅላላ የቪዲዮ ዳይሬክተር የሆነ ሰው ነው እና ጋዜጠኝነትን ሙያ በጣም አድርጎ የሚያደንቅ ነው። በዛ የሚደግፍ ሰው ነው እና ያለት መጥቶ እኔ ያናውን ስምንት መውጣቱንም አላየሁትም። አይተዋሉ አለኝ። አላየሁትም እለዋለሁ እና አይፎኑ ላይ ያሳየኛልና ለጊዜው ግራ ተጋባው። ምን እንደሆነ አንድ ትኩስ ዜና ብሬኪንግ ኒውስ የመጣ ነበር የመሰለኝ። ለካ የኔን ሹመት የሚያበስር ዜና ነው እና አዛውሪ ላስተዋውቅህ ነው ያለኝ ከእናንተ ጋር ከዲቪዥኑ ጋር ደስታውን አልችልም። እኔ ክብርም ነው ይሄ ይለዋለሁ። ሲዞር ከእናንተም ሆነ ከየሰርቪሱ ሐውሳ ሄድኩ ስዋሂሊ ሄድኩ ፈረንሳይ ክፍል ሄድኩኝ፣ ሶማሌ ክፍል ሁሉም የነበረው የኔንም ለዚህ ቦታ መብቃት በደስታ መቀበላቸው ለእኔ ትልቅ ደስታ ቀል ነበር። በጣም ነው ደስታ። ዴቪድ ሲያዞርህ እኔ ደስ ጋር ስትመጡ አልገባኝም ነበረ። በኋላ ነው ታንኪው ስትለው እሱ ደግሞ ከአሁን ጀምሮ እኮ የአፍሪካ ዲቪዥን አለቃችሁ እሱ ነው ምናምን ሲለኝ ትልቅ የደስታ ጊዜ ነበር። አቶ ንጉሴ እንግዲህ የረዥም አመታት የሕይወትም የሙያም ጉዞህን ነው የምታሳየን። ቀደም ብለህ እንደጠቀምከው የስምንት አገልግሎት ክፍሎች በአስራ ስድስት የአፍሪካ ቋንቋዎች ውስጥ ለበርካታ አመታት የክፍሉ ሁለተኛ ሰው ሆነ በፕሮግራም ዋና ስራ አስኪያጅነት የሰራህበትን ቦታ ዛሬ ዋናውን ቦታ ተረክባ በዲሬክተርነት እየመራህ ነው። ለስራው የፕሮግራም ዋና አዘጋጅ የሆነ ቅድም የገለጽካቸውን ስራዎች ሁሉ ስትሰራ ስለነበር ቅርብህ የሆነ ኃላፊነት ነው የወሰድከው። ምንድን ነው ለአንተ በዋናነት በስራ ደረጃ የምታየው ልዩነት የዛሬ ኃላፊነት ልዩነት? የሚገርማችሁ ነው። ይህንን ክፍል ከወሰዳችሁ በእነዚህ ቋንቋዎች አስራ ስድስት ቋንቋ ነው ተጨማሪዎች ከሆኑ ሶንጋይ ወደ ማሊ የሚተላለፉ ፕሮግራሞች ናቸው። ሳንጎ፣ ሴንትራል አፍሪካ ለውትን ምስቀር ተያይዞ የተፈጠሩ ናቸው። ነባሮቹ እንግዲህ አማርኛ፣ ሐውሳ፣ ስዋሂሊ፣ ከዛ ቀጥሎ ትግርኛ፣ ፋኖሮሞ ያ ትሄዳለ፣ ፖርቱጊዝ እነዚህ ትሄዳል፣ ኬንያ፣ ሩዋንዳ፣ ኬሩ እንዲህ ትላለ። እነዚህ ሳብ ሳሃራ አፍሪካ በሙሉ የሚደርሱ ናቸው እና ቪኦኤ በጠቅላላው በዓለም ውስጥ ወደ መቶ ሰባ ሚሊዮን የሚሆን አድማጭ አለው እና ከዛ ውስጥ አርባ ከመቶ የሚሆነው ያለው አፍሪካ ውስጥ ነው። ስለዚህ የእናንተ ፍሬ ነው። አሁን እዚህ ክፍል ውስጥ እኔ በምመራው ዲቪዥን ውስጥ ያሉ ጋዜጠኞች ኬንያውያን፣ ኢትዮጵያውያን፣ ታንዛኒያውያን፣ ናይጄሪያውያን አሜሪካኖችም አሉ። መሀላችን አሁን ቴሌ አሜሪካዊ ነው ፕሮዲውሰራችን። እና እነዚህ ያበረከቱት እንትን የስራ ውጤት ነው ይህ ሁሉ አድማጭ ሊያተርፍ የቻለው። በነገራችን ላይ ለመጀመሪያ ጊዜ አፍሪካ ዲቪዥን ከምንጊዜውም በበለጠ ትኩረት ተሰጥቶታል። በዚህ አመት ባጀት ተጨምሯል። እኒህን ኃላፊነት ስረከብ በዚህ አመት የተወሰኑ ፕሮግራሞች ይሰፋሉ። ምሳሌ ሐውሳ ይቀጥላል። በተጨማሪ ፕሮግራም ቴሌቪዥን ይኖረዋል። ፈረንሳይ እስካሁን በሳምንት አንድ ጊዜ የነበረ ቴሌቪዥን የሚያሳልፈው አሁን ከሰኞ እስከ ዓርብ በየዕለቱ የቴሌቪዥን ፕሮግራም ይኖረዋል። በባምባራ ፕሮግራም እንደዚሁ ይሰፋል። ስዋሂሊ እንደዚሁ ይሰፋል። ምናልባትም ደግሞ ሌሎችም እናንተም ምሰቡበት እድል እንዲመጣ ተስፋ አደርጋለሁ። ቃል አልገባም፣ በዚህ በቃል እንዳትይዙኝ። ግን ይሄ ወቅት ለዚህ ዲቪዥን በጣም በጣም ግሩም የሆነ ግት ነው። ባጀት በሌላ በኩል ሲቀነስ ለአፍሪካ ዲቪዥን ተጨምሮለታል። እኔም እድለኛ ነኝ። ይሄ እድል ሰጥቶኛል። ኃላፊነት መረከቤ በጣም እድለኛ ያደርገኛል። ከዛ ደግሞ የሚጠብቀኝም ተግባር እና ግዳጅ ደግሞ ብዙም ነው። ይህም ፕሮግራም ማስፋት። በነገራችሁ ላይ አፍሪካ ዛሬ መላው ዓለም ትኩረት የጣለባት አገር ነች። አፍሪካ ሀብታም ሀገር ነች። ቻይኒዞች፣ ብራዚሊያንስ፣ ቱርክ፣ አውሮፓያን ዩኒየን፣ አሜሪካ አፍሪካ ውስጥ ንግድ እንዲኖራቸው የአፍሪካን ሪሶርስ ለማግኘት ለመድረስ አፍሪካ ውስጥ ያለው ገበያ ወደ አንድ ቢሊዮን የተጠጋ ነው፣ የአፍሪካ ህዝብ እዛ ለመድረስ ሁሉም የራሱ መራኮት። ይሄ ብቻ ደግሞ ጦርነቱም አለ፣ አልሸባብ አለ፣ ቦኮሃራም አለ። እንደምታውቁት ኢቦላ መጣ። አሁን እዚህ ሀገር፣ ይህች ሀገር ያ ሁሉ ሪሶርስ እያላት የተማረም የሰው ስኪል እያለ ብዙ ችግሮችም ያላት ሀገር ነች እና ያን ሁሉ ለማሳለፍ በአስራ ስድስት ቋንቋ በጣም ፈታኝ የሆነ ኃላፊነት ነው እና እወጣዋለሁ ብሎ ነው የመጣው ነው የምትለን? አዎ። በየክፍሉ ጎበዝ የሆኑ ሰራተኞች ስላሉ ከሽፎች አንስቶ ኤዲተሮች አንስቶ በእናንተ ደረጃ የሚሰራ ታላንታ በጣም ጎብ የሆኑ ጋዜጠኞች ስላሉ፣ ደግሞ ቮይስ ኦፍ አሜሪካ የሚቀጥረበት ግን መመዘኛ አለው። የጋዜጠኝነት ትምህርት፣ የጋዜጠኝነት ተሞክሮ ትርፈ መምጣት አለበት። ዝም ብለህ እዚህ ዘው አትልም። እኛ አማርኛ ስንከፍት በ1982 የዛሬ ወደ 32 ዓመት ገደማ መሆኑ ነው። አንዳንድ ሰዎችም እንደ ድል ፈተና ወስደው ይገቡዋሉ እና ግን አስተምረናቸው ጥሩ እነሱም አስተዋጽኦ አድርገዋል። አሁን ያ አይቻልም። እና በየቦታ ብታውቁት ነው ብዙ ጥሩ ጥሩ ጋዜጠኞች አሉ። አቶ ንጉሴ የጋዜጠኝነት ጉዳይ ጠንከር ያሉ ቁም ነገሮችን እንድናነሳ ይጠይቃል እና በተለይ ስራህን በተመለከተ በሱ ገፍተን ሄደናል። እስኪ ሕይወትን ሙያውን ወደሚመለከቱ ጉዳዮች እንመለስ። አልፎ አልፎ በምንጋብዝህ የጠረጴዛ ዙሪያ ውይይቶች የራስህን ገጠመኞች መፈንጠቅህ አልቀረም። ቶሎ ትዝ የሚለኝ የሱዳን ገጠመኝህን የተረከበት አጋጣሚ ነበር። በቅድሚያ ጋዜጠኝነትን ዛሬ ታጣዋለህ? በጋዜጠኝነት የዕለት ተዕለት ስራ አለመጠመድህ አጉድሎብሃል? የመገናኛ ብዙሃን አስተዳደር፣ ጋዜጠኝነትና ሕይወት። አድማጮች ከአሜሪካ ድምፅ ራዲዮ የአፍሪካ ዋና ክፍል ዲሬክተር ንጉሴ መንገሻ ጋር የጀመርነው ወግ አልተቋጨም። ሰፋ ላለው ቀሪ ወግ ቀጠሮ Yen man be ken yen man fersa. Yet weet feistau dra, yet us <laughs> mak lepse. Yet in sema un pe, yet el tarikshi. Ajer mi asen. ke bursa o malanya bye fat በእውቀቱ ስዩም ትርጉሙን ልብ ብለሃል፣ ግን አሉላ የበእውቀቱን ስም በእውቀቱ የተሾመ የተሰየመ እንደማለት ይመስለኛል። ጥሩ የግዕዝ ተማሪ ይሆናል። እንደምታስታውሰው የበእውቀቱን አካላዊ ቁመና ከሰራቸው ግዙፍ ስራዎች ጋር እያነጻጸርን አጫውተን ነበር። እዚህ ስቱዲዮ አጠገባቸው መጣጠን ብሎ ተቸግረህ ነበር። ጉምቱ ጉምቱ ስራ ሰርቶ ልጁ፣ ግን ልጁ ስል እንደው በማቅለል አይደለም። በቃ የሚገርም ነው። ከዚህ ወጣት ነው ይሄ ግዙፍ ስራ የመጣ ያሰኛል። ትልቁም ተስፋ አዲሱ አንድም እንዳልከው ይህን የመሰሉ ታላላቅ በይዘትም በአቀራረብም በብስለትም ብዙዎችን የሚማርኩ ስራዎች መስራቱ፣ ሁለትም ደግሞ እንዳልከው ወጣት መሆኑ እሱንም ብዙ ጊዜ እናነሳበታለን። ገና ብዙ እንድንጠብቅበት የሚያሳይ ነውና ያ ውበቱ ይመስለኛል። ጥሩ ነገር። መልካም እንግዲህ፣ በሉ እስቲ ወደ ውይይታችሁ ግቡ። እኔ መቼም አልታደልኩ፣ የለሁበትም ዛሬም አንድ የጠፋ ሰው ሁለተኛ ለመገኘቱ አለው እስኪለን ድረስ ያው እንደ ጠፋ ቆጥረናል። ለሁሉም በእውቀቱም መላሶ የሚያመጣ ምክንያት አናጣምና በአሁኑ ልር በተከታታይ ዝግጅቶች ባትኖርም አዲሱ፣ እኔ በግድ ጎትቻ ያመጣሃለው በእውቀቱም ደስ እንደሚለው አምናለሁ። ለሁሉም ወደ ዝግጅታችን እንለፍ። በእውቀቱ ስለ ኢትዮጵያ ስነ ጽሁፍ ለመነጋገር ጊዜው ይመስለኛል። በርካታ የስነ ግጥም ስራዎችን አቅርበሃል። አጫጭር፣ ባንተ ቋንቋ ልጠቀም ነው፣ ሽርፍራፊ ታሪኮች በሚል በርካታ ወጐች እንጽፍሃል። እነኚህ ወጎች ብዙዎች ካነበቡ በኋላ የዘዋቸው የሚሄዱት ሀሳቦች፣ ስታስታውስ የሚያስፈግጉ ሀሳቦች፣ የቀልድ ለዛዎቹ መላልሰው መምጣት የሚችሉ አቅም ያላቸው ስራዎችን ተመልክተናል። ገና ብዙ ስራዎችንም እንደምናየም ነው የምንነጋገረው። ምናልባት መንገድ ላይ የገቡትን ጨምሮ ስለ ኢትዮጵያ ስነ ጽሁፍ እስኪ ናወራ። እንደ ጸሀፊም እንደ አንባቢም ዛሬ ያለን የስነ ጽሁፍ አዝማሚያ በስነ ግጥሙም በልብ ወለድ ስራዎቹም ምናልባት ሌሎችንም አለፍ ብለን ማየት እንችላለን። ያንተ እንትዝብቶች ያንተ ዘመን ጸሀፊዎች ከአንተ ከቀደሙት፣ ከዚያም ከነሱ በፊት ከነበሩት አንጋፋዎቹን አሁን ያነሳቸውን አዲስ አለማየሁን፣ ዮሀንስ አድማሱን፣ የጥንቱን የፍትሀይ ንጉሴን የምናነሳውን ያህል ገኖ የሚወጣ ገጣሚ ደራሲ በዘመን ዛሬ በሚታዩ ስራዎች ውስጥ ያለ የጎላ ስራ የምትላቸው? እኔ አሁን አዝማሚያውን ሳያው የኢትዮጵያ የአማርኛ ስነ ጽሁፍ እየተዳከመ የመጣ ይመስለኛል። ምክንያቱ በአንድ በኩል ግልጽ ነው። በማህበረሰቡ ውስጥ ያሉ ትልልቅ የሚባሉት የማህበረሰብ አውታሮች ሲወድቁ፣ ስነ ጽሁፍ ብቻውን ቆሞ ሊገኝ አይችልም። ለምሳሌ ድህነት ሲበዛ፣ ኢኮኖሚ ሲወድቅ፣ የማሰብና ሀሳብን የመግለጽ መብት ሲመታ ስነ ጽሁፍ ብቻውን ቆሞ ሊገኝ አይችልም። የተያያዘ ነገር ነው። ትምህርት ጥራቱ የትምህርት ትምህርት ትምህርት ሰዎች ስነ ጽሁፍን እንዲያጣጥሙ ተለማምደው የማያድጉ ከሆነ ልጆች እንዴት ነው ስነ ጽሁፍ የሚወዱት? ደራሲ የማይበረታታ የማይሸለምና ወድቆ ሲገኝ ደግሞ የሚያነሳው አካል ሳይኖር ሲቀር ዝም ብሎ በባዶ ሜዳ ድርሰት ሊገኝ አይችልም እና ምናልባት በታሪካዬ ነው በቀዳማዊ ኃይለ ሥላሴ ጊዜን ከነበረው ከዛም አልፎ እንደውም በደርግ ከነበረው በከፋ መልክ ድርሰት እየወደቀ የመጣ አይመስለኝም። ወደፊት ተስፋ አለኝ። ምናልባት ችግሩን ተረድቶ ጣልቃ የሚገባ አካል ከመጣ ሊተርፍ ይችላል። አለበለዛ ግን ወደፊት ምናልባት ልክ እንደ በርኖስ፣ እንደ ክቡር ዘበኛ ብርጭቆ፣ ምናምን ድሮቃ ተደርጎ ነበሩ ብቻ ልንል ነው። ልክ ነው ነበሩ የሚባል ነገር በእውቀቱ እንዳንተ ባለ ለስነ ጽሁፍ ጊዜውንም ሁሉ ነገሩንም ለመስጠት ከፈቀደ ወጣት በዚህ አይነት ጠንከር ባለ አሳሳቢነቱን በሚመለከት መንፈስ ሲታይ በእርግጥ ሊያሳስብ ይገባል። ምተነፍሰው በየቀኑ የምተነፍሰው ነው ና ያገባኛል የሚለውም ስሜት ያሳስበኛል የሚለውም ኃላፊነት ጭምር ኖሮት ነው እንወያየው ና ክብደቱ ጎልቶ ይታየኛል። ሌሎች ምን አይነት መንገዶች ይታዩሃል? ያ ተስፋ የሚደረግ ለማሻሻል የሚደረግ ጥረት ጣልቃ ገብነት በየትኛውም መንገድ ይምጣ እየተጠበቀ፣ በጥስጣሽ ስራዎች ልበላቸው። ነገር ግን በስነ ግጥም ጠንከር ያሉ ትልልቅ ሀሳብ የሚያነሱ አንዳንድ ስራዎች ይወረወረ ያለው ከቅርብ ጊዜ ወዲህ በተለይ ወጣት እህቶቻችን የሚጽፏቸው ጥሩ ጥሩ ስራዎች ለመጥቀስ ያህል ነው ማነሳው። ብዛት ያላቸው ጥቂት ግሩም ስራዎች ግን የመታዘብ እድል ገጥሞኛል። ወጣት ወንዶችም በተለይ በስነ ግጥሙ ነው ይሄንን የማየው። በሀሳብ ወለድ ስራዎቹ በልብ ወለድ መጽሀፍቱ ብዙ አላይም። መንገዷ አጭርም ስለሆነም ሊሆን ከቻለ፣ እርግጠኛ አደለሁ። ምን ታያለ ምንድን ነው እነሱ ጋር የተሻለ ሁኔታ ያሰብኩት፣ ትክክል ከሆነ እኔ ከሩቅም ነው የማያቸው። በእርግጥ ተስፋ የሚሰጥ ነገር አለ ካለ፣ ለምን የተለየ የሆነ እዛ አካባቢ፣ ልክ ነው። ከልብ ወለድ እና ከዝርው ስራዎች የበለጠ ግጥም ላይ ጠንካራ የሆኑ ስራዎች ይታያሉ። ይሄ ደግሞ አንደኛ ጊዜው ለግጥም የተመቸ ይመስለኛል። ግጥም በምን መልኩ እስኪ፣ በገጣሚ አይን ነው የጊዜው መንፈስ ምንድን ነው? ረጅም ለሆነ ነገር ቁጭ ብሎ ታግሶ የሚያነብ እየተመናመነ ነው። ቴክኖሎጂውም አሁን ያመጣው ጫና አጠር እንዲደረግ ይፈልጋል። ሰው አሁን የፌስቡክ ስታተስ ነው የሚባለው ወይም የፌስቡክ ልጥፍ አይቶ በትንሹ ከዛ በኋላ ወደ ስራው የሚሰማራበት ዘመን ነው እና ረዘም ዘለግ ያለ ነገር ለማንበብ ትግስቱ የለውም። ስለዚህ አጭር ነገር ሰዎች አጠር ያለ ነገር ወይም በግጥም ሀሳባቸውን ለመግለጽ ያን ዝንባሌ እያሳዩ ይመጣሉ ማለት ነው። ሁለተኛው የመጽሐፍ ነጻነት፣ የመናገር ነጻነት እየተገፋ ሲመጣ ግጥም ለመሸሸጊያ የተሻለ ነው። በዝሩው የበለጠ ግልጽ ትሆናለህ። በግጥም ግን በቅኔ ውስጥ በውስጠ ወይራ ትሸሸጋለህ። ስለዚህ ሰው የበለጠ በዝሩ ከመናገር ይልቅ በግጥም መናገር ለደህንነቱ አማራጭ ያደርገዋል። ስለዚህ ደራሲዎች፣ ገጣሚዎች ወደ ግጥሙ እያዘነበሉ ይሄዳሉ። በዚህ መካከል ጥሩ ጥሩ ግጥሞችም ይወጣሉ። እንዳልከውም የወጡ በጣም ግሩም የሆኑ ግጥሞች አሉ። በዚህ ፕሮግራም ላይ አንዱ እንደ ልማድ አድርገን የምናበረታታው የቀደሙ የሚሆኑ የጊዜው ጸሐፊና ደራሲያን ሌሎችም የኪነ ጥበብ ባለሙያዎችን ስናገኝ በስም አንስተን የግሌን ስራ አይቶት ከሆነ ያየሁት የተለየ ስሜት ክብደት የሚሰጠው ከሆነ እንደ መንገድ እንከተላለን። ብዙ ጊዜ በቃለ ምልልሶች አነሳለሁ። ድምጻዊ ከሆነ ሌላ የሱን ዘመን ድምጻዊ የቀደሙትን ማንሳት ብዙ ላይ ቸግር ይችላል ገፋ አድርገንም ያንን ጠንከር ያለ ስራ የማየቱን ልማድ ማበረታታት እንሞክራለን። ሂስ ላይ ብዙ የበረታ ነገር የለ። ለነገሩ ቀድሞ የተሰራውን ነገር በብዛት ካለ ነው ሂሱ የሚኖረው። እስኪ በአዳም እንጀምርና የአዳምን ስራ በሚጋራ ስሜት ያየ ነው ይመስለኛል። በተቀባበል ናቸው ጥቂት ቃላት ምንድን ነው ጎልቶም ይመጣልህ በአዳም ጥሩ ስራ ውስጥ እንደ ደራሲ ደግሞ ይሄንን ደግሞ በተለየ አይን አይቻለው የምትለውም ካለ እሱም ሊሆን ይችላል። በሌሎች ወጣት ገጣሚያንም ስራዎች ውስጥ የታዘብካቸው ለምታደንቃቸው ስራዎችም ካለው። አዎን አዳም የመጨረሻ ስራውን መረቅ ና ምቤ ያለሁ የአዳም አንደኛው ብልጫው ምንድን ነው? ቅርጽ ላይ በጣም መራቀቅ ይፈልጋል። ብሎ ከመተረክ አልፎ አንድ ታሪክ ከመንገር አልፎ ያን ታሪክ በምን መንገድ ልንገረው በሚለው ጉዳይ ላይ በጣም ያስብበታል፣ ይራቀቃል። ያን ማድረግ ይችላል። ሌላው አማርኛ ቋንቋ ላይ ያለው ብቃት በጣም ከፍተኛ ነው። ሌላው ዝም ብለን የተሻገር ነውን ዘመን አንዳንድ አሁን ስለ ስልሳዎቹ ስናስብ እና የዘመን ጓደች የምናስበው አንድ ከፖለቲካ ውጭ ከፓርቲ ውጭ ሌላ ነገር ሌላ ነገር የማያስብ ምን የማይበላ የማይጠጣ የማያፈቅር ፖለቲካል አኒማል የሆነ አንድ ትውልድ ብቻ ነው ስንተዋወቀው ሲያስተዋውቁ ነው የነበረው ማለት ነው። በስራዎቻቸው በስራዎቻቸው ምክንያቱም በፖለቲካ መጽሐፎች ነው የተዋወቅ ነው ያን ትውልድ አዳም ደግሞ ሌላውን ገጽ ያሳየናል። ያ ትውልድ የራሱ የሆነ የዕለት ተዕለት ጣጣ ያለበት እና ያን የዕለት ተዕለት ጣጣውን በልብ ወለድ መልክ ቀርጾ ለማሳየት ሞክሯል። ይህ ትልቅ ጀግንነት ይመስለኛል፣ ከባድም ነው ያን ያየውበት እኔ ከወጣቱ ባለቅኔና ደራሲ በእውቀቱ ስዩም ጋር የያዝነውን ወግ ሌሎች ገጾች በሐሙሱ ባህልና ማኅበረሰብ ቅርፍራችን እናገላብጣለን። ለአሁኑ ግን በዕውቀቱን ለጊዜውና ደርዝ ላለ ወጉ ላመሰግንና ለሰናበት ጊዜ ይስጠልኝ። It's a ble I'm not the kind ያሰብከው ዓላማ አልሆን ብሎ ሲከሽ ሁኔታው ሲጠጥር ጠጣሩ እንዲላላ በረገበው በኩል የላላውን ወጥር ሲጠርጉ ከመኖር የድርን ዝግን ትል በቅጽበት ለማረፍ ሸረሪቷን መግደል ገጣሚና ባለቅኔውን ኃይሉ ገብረ ዮሐንስ ገሞራውን ለማስታወስ ከእነዚህ ስንኞች የበለጠ አስታዋሽ ያለ አይመስለንም። ባለፈው አስራ አምስት ቀኑ የራዲዮ መጽሔት ዝግጅታችን ታዲያ በመጠኑ አንስተን ዘክረ ነዋል ዛሬም አንድ እንግዳ ያለ ይመስለኛል። አሉላ ልክ ነው። አዲሱ የቅርብ ጓደኛ የቀደመ ታሪኩንም ወደኋላ ብዙ ዓመታት የሚወስዱን አንድ ወዳጁን ያጫውቱናል። መልካም ዶክተር ታደሰ ዘሪሁን እውቁ ብዕረኛ ባለቅኔ ኃይሉ ገብረ ዮሐንስ ብዙዎች በሚያውቁት ስሙ ገሞራው በቅርቡ ከዚህ ዓለም በሞት ተለይተዋል በሚኖርበት ስዊድን ስቶክሆልም ከተማ ልዩ ሰፈሩ ቬልንግቢ ይባላል በአማርኛ አጃምባ ማለት ነው በጊዜው ካልታወቀው ጉዳይ ብንነሳ ካረፈ በኋላ ለጥቂት ቀናት አስከሬኑ በሆስፒታል አስከሬን ማቆያ መቆየቱን ወደ ኢትዮጵያ ተወስዶ ስርአተ ቀብሩ መፈጸሙንም ሰምተናል ህይወትና ስራውን ለመዘከር ወዳዘጋጀ ነው ቅንብር ከማለፋችን በፊት እስኪ የሚያውቁትን ይንገሩኝ አቶ ሀይሉ ያው አረፈ ከዛም በኋላ የኢትዮጵያውያን ተሰባስበው የተወሰኑ የአቶ ሀይሉ በጣም የቅርብ ጓዶች ያው በስደትም ስላለ ሁኔታውም ላያመቻች ስለሚችል እዛው ስዊድን ውስጥ ቢቀበር የሚል ሀሳብ ነበራቸው። ሌሎቹ ደግሞ የለም ሁኔታውን አስተካክለን ሁሌም ምኞቱ በአገሩ መሬት ላይ ማረፍ ስለነበር፣ ስለዚህም የጻፈው ሁኔታም ስላለ በአገሩ መሬት ቢበቃ ይሻላል ከሚል ተነሳስተው በዚሁ መሰረት ያው አንተ አሁን እንዳልከው ሬሳው አገር ቤት ተወስዶ በስነ ስርዓት በደራሲያን ማህበር አማካይነት በጥሩ ሁኔታ ተቀብረዋል። መልካም። ዶክተር ታደሰ በመግቢያውም እንዳስተዋወቅኩት የኃይሉ ገሞራውን ህይወትና ስራ ተሞክሮዎቹን በቅርብ እንደሚያውቅ ሰው እስከ እውቀት የነበረበትን ህይወት በመጠኑም ቢሆን ማሳየት የሚችል ስራዎቹን በህይወቱ የገጠሙትን ፈተናዎች ጨምረን መልከት የምናደርግበትና ህይወትና ስራውን የምንዘከርበት የኢትዮጵያ አቆጣጠር 27 እና 28 በአዲስ አበባ ከተማ ዛሬ የአፍሪካ ህብረት ዋና ህንፃ ወይም መቀመጫ ከተሰራበት አካባቢ መወለዱን የህይወት ታሪኩ ይዘክራል። ኃይሉ ገሞራውን መቼ ተዋወቁ? ትውውቃችሁን ምን ይመስል ነበረ? አገር ቤት ሳለሁ ካቶ ኃይሉ በእድሜ በጣም ወጣት ስለነበርኩ በዝና እና እንዲህ በርቀት እንጂ በቅርበት በደንብ አላውቀውም ግን ያው በጽሁፉ ብዙ በኢትዮጵያ ትምህርት ቤቶችና በትምህርት ቤት ተቋማት ውስጥ ሁሉ ስለ አቶ ሀይሉ ይነገር ስለነበር፣ በዚህ ሁኔታ ከሱ በፊት ስራዎቹን ላውቅ ያለው። ከዚህ በኋላ እንዳጋጣሚ እኔም ስዊድን ስመጣ አቶ ሀይሉም ኖርዌይ ቻይና መጥቶ ስለነበር ኖርዌይ በሚኖርበት ጊዜ የጀመረውን የቻይኒዝ ሊትሬቸር ጥናት ሊከታተል ስላልቻለ ወደ ስቶክሆልም መጥቶ እዛው ስቶክሆልም ጎረቤታሞች ሆነን መተዋወቅ ጀመርን። በሰማኒያዎቹ ማለት ነው። በአውሮፓውያን የዘመን አቆጣጠር ነው የሚነግሩኝ፣ በኢትዮጵያውያን ነው? በአውሮፓውያን አቆጣጠር በሰማኒያዎቹ፣ በኢትዮጵያ ሰባዎቹ አጋማሽ ግድም ጀምሮ ማለት ነው። አዎ ወዲያው ወደ ኢትዮጵያ መሄዱ ቀርቶ ወደ ኖርዌይ ነው መጀመሪያ አቶ ሀይሉ የመጣው። እዛ ሆኖ ግን የሚያስፈልጉትን የከፍተኛ ትምህርት በቻይ ሊከታተል ስላልቻለ ወደ ስቶክሆልም መጣ። ስቶክሆልም ዩኒቨርሲቲ ውስጥም የቻይኒስ ቋንቋ ውስጥ ገብቶ ትምህርቱን ይከታተል ነበረ። የቻይናን ቋንቋና ስነ ጽሁፍ ለማጥናት በሄደበት ገጠመውም ህይወት ለየት ያለ ሁኔታ እንደነበረው ከዚህ ቀደም ከቃለ ምልልሱ በፊት ስንነጋገር ጠቆም አድርገዋል። አንዳንድ የጽሁፍ መረጃዎችም ይህንኑ ይተርካሉ። ምናልባት እንደው ከቀደሙ የህይወት አጋጣሚዎቹ ብንነሳ በታሪክም የሚያውቁት በግል በቀጥታ የሚያውቁትም ባይሆን በረከተ መርገም የተባለው ግጥሙ አብይ ስራው ተደርጎ ይወሰዳል። ብዙዎች በዚያ የወጣትነት ዘመኑ ያን ግጥም በጻፈበት ጊዜ የነበረውን መንፈስ ይዞት እንደዘለቀ ይናገራሉ። የለውጥ ፈላጊነት፣ ለብዙዎች የመቆርቆር ስሜት የታየበት ግጥሙ ጠንከር ያለ መንፈስም ነበረው። ያን አጋጣሚ በአካል በእድሜ ተቀራርበው የማያውቁትም ቢሆን እንደገለጹልን ስራውን እንደተከታተለ ሰው እስኪ ወደዚያ ጊዜ ይውሰዱና። እሺ በጣም ደስ ይለኛል። ምክንያቱም እንዳ የዛሬ አስራ አራት አመት አቶ ኃይሉና እኔ ቁጭ ብለን ስለ ህይወት ታሪኩ መጻፍ ያለበትን ሁኔታዎች ዲክቴት እያደረገኝ የጻፍኩት ጽሁፍ በኋላም አቶ ኃይሉ አርሞና አስተካክሎ በብዙ ድህረ ገጾች ላይ ታትሞ ይገኛል። ከፈለክም ይሄን ራሴም ልልክልህ እችላለሁ እና እዛ ጽሁፍ ላይ ከተካተቱት ዋና አንኳር ጉዳዮች አንዱ አቶ ኃይሉ ኢትዮጵያ ቋንቋዎች ጥናት ክፍል ውስጥ ሳለ የጀመረው ሲኦል የሚባል መድበል ለተማሪዎች የግጥም ጉባኤ ባቀረበ ጊዜ በዛ ነው ችግር ልጅ የመጣበት። ምክንያቱም ይህ ሲኦል የሚባለው ጽሑፉ በጣም አድርጎ የሰፊውን ሕዝብ ችግርና ጉስቁልና የጥቂቶችን ከበርቲዎች ደግሞ የተሟላ ኑሮ እያነጻጸረ ይናገር ስለነበር በዚሁ ወህኒ ሊወርድ ችሏል። ከወህኒም ተመልሶ እንደገና ዩኒቨርሲቲ በገባበት ወቅት በረከተ መርገምን በአስራ ዘጠኝ ሀምሳ ዘጠኝ በአዲስ አበባ ዩኒቨርሲቲ ለተማሪዎች የግጥም ጉባኤ አቅርቧል። በዚህ ግጥሙ ደግሞ ከሲኦልም በበለጠ በበረከተ መርገም ብዙዎችን አስቆጥቷል። ብዙዎቹንም እንዲተመሙ አድርጓል። ብዙዎች ተማሪዎችንም እንደ ማዕበል ቀስቅሷል። በዚህ በጽሁፉ እና ጽሁፉ በጣም ራሱ ተናጋሪ ነው። አቶ ሀይሉ በዚህ በወጣትነት እድሜው በረከተ መርገምን በሚጽፍ ጊዜ ያስተውል የነበረው ዓለም አቀፋዊ የሆነውን የሰው ልጅ ኑሮ ነው። ለዚህ ሁኔታ የቀሰቀሱ መሰረታዊ ጉዳዮች አቶ ሀይሉ ቀደም ሲል እና በዚያን ወቅት ይከታተል የነበረው የትምህርት አይነቶች ናቸው። ሲጀምር በቤተ ክህነት ትምህርት ጀምሮ፣ በኋላም በመንፈሳዊ ኮሌጅ የመጠቀ የመንፈሳዊ ትምህርት ዝንባሌውን አስተካክሎ ወደር በሌለው ውጤት ያለፈ ነው እና በመንፈሳዊ ኮሌጅም በነበ ብዙዎቹ ብሉይ ኪዳን ላይ አጥብቀው ሲቆዩ፣ እሱ ግን ከብሉይ ኪዳንም መጥቆ ሄዶ ተፈጥሮ፣ ህይወት፣ ስለ ሰው ልጅ ማንነትና የተፈጥሮን ሂደት ይመራመር ነው እና የአቶ ሀይሉ ገብረ ዮሐንስ መሰረተ ፍልስፍና ማዕከል ሰው ነው። ስብእናው እንዴት ከአካባቢው ሰላማዊ ሁኔታና አደገኛ የተፈጥሮ ይዘት ጋር ሚዛናዊ በሆነ ስሌት መገናዘብ ይችላል የሚለውን ጥያቄ አጥብቀን እንድናይ የሚያደርጉ መልእክቶችን ነው ብዙ ጊዜ የሚያስተላልፈው። ከአቶ ሀይሉ ብርቅዬ የግጥም ስብስብ ውስጥ አብላጫው ስለ ህይወት፣ ስለ ስብእና ብሎም ስለ አካባቢው ተፈጥሮ የጠለቀ መልእክት ያስተላልፋል። የአቶ ሀይሉ ሊቃዊ አመለካከት አንድ ሰው በህይወትና በሞት አጣብቂኝ መሀል ያለ ፍጡር ሲሆን፣ ይህ ሰው በሁለት ተጻራሪ ውጤቶች ተይዞ ሚዛኑ ባላጋደርብኝ በሚል ስጋት ነቅቶ እንደሚጓዝ ያሳየን ይሞክራል። አቅሙ አልፈቅድ ብሎ ወይም ደግሞ በድንግተኛ አደጋ ሚዛኑ ክፉኛ ካጋደለበትም ህይወቱ ወደ እልፈት እንደምትደርስ ይናገራል። በተለይ ሀይሉ ታዋቂ ያደር አንተ እንዳነሳው በረከተ መርገም ነው። ዶክተር ታደሰ ቀደም ብለው እንግዲህ የአቶ ሀይሉ ገብረ ዮሐንስ ወይም የጎሞራው የህይወት ፍልስፍናና በኋላም እነሱን መሰረት አድርገው ተከትሎ የሰራቸውን ስራዎች ከቀዳማዊ ኃይለ ስላሴ ዩኒቨርሲቲ የግጥም ጉባኤ አጋጣሚዎቹ በመንደርደር አስረድተውናል። ኃይሉ ገሞራው በዚያ ዘመን በ1960ዎቹ ገና በተማሪነት ዘመኑ እነኚህን ስራዎች በሚሰራበት ነጭ ለባሽ አይን አርፎበት እንደነበረ፣ መርዘኛ ነው ብሩ ሌሎችን ለለውጥ የሚያነሳሳ ነው በሚል የተለየ ትኩረት ይደረግበት እንደነበርና እንዲያውም በፖለቲካ ኢኮኖሚያዊና ማህበራዊ ለውጦች ለማምጣት በሚደረገው ጥረት ከዩኒቨርሲቲ እስከ መባረርም ድረስ ደርሶ እንደነበር የሚተርክ ጽሁፍ ተመልክቻ አለው። እስኪ ያጫወቱን። አዎ አሁን ያልከው በጣም ትክክል ነው። አቶ ኃይሉን ለመባረር ከዩኒቨርሲቲ ያበቃው ሲኦል የተሰኘው ጽሁፉ ነው። ይህን የጻፈው በአስራ ዘጠኝ ሀምሳ ስድስት ዓመተ ምሕረት በዚያን ጊዜ ከጻፈው ከጻፈው ውስጥ ወስጄ ላምብ ብልህ ነቅናቂው ነቅንቆ ቢነቀንቀው የሚነቃነቀው ነቅንቆ ጣለው። ይሄ በሁለት የተለያዩ መድቦች መካከል ይደረግ የነበረውን የተፋፋመ ትግል ቁልጭ አድርጎ የሚያሳይ ነው። ነቅናቂው ነቅንቆ ቢያነቃንቀው የሚነቃነቀው ነቅንቆ ጣለው የሚለው በህዝባዊ ትግል ከበላዩ ሆነው በየጊዜው እየጎነተሉ አላስቀምጥ ያሉትን ጠራርጎ አርጎ ሊያነሳቸው ይችላል በሚል ነው። ይሄንን በአስራ ዘጠኝ ሀምሳ ስድስት ጽፎ ወህኒ ይወርዳል። ከወህኒ በገባበት ጊዜ በመርዘኛ ብዕሩ ተብሎ በአዲስ ዘመን ጋዜጣም በሌሎች በሌሎችም ተጽፎበት ነበረ እና ለዚህ በምላሹ በአስራ ዘጠኝ ስልሳ አንድ የጻፈው ሌላው ምን ይላል? መርዝን በመርዝነት ስለ መርዝ መመረዝ የመርዙን ለመርዙ በመርዙ ማስመረዝ ይላል። ይሄ በእውነት የአቶ ሀይሉ ግጥሞች በሙሉ ወደር የሌለው የግጥም ስልት ነው። ይህን የሚሆነው ለምንድን ነው ብትል፣ በአብዛኛው በኢትዮጵያ ያሉ ሊቃውንት የጻፉት ግጥም በሰምና ወርቅ ነው የሚተረጎመው። የአቶ ሀይሉ ግን ስሪ ዳይሜንሽናል የሚባል ወይም ደግሞ በሶስት ረድፍ የሚነገር በሶስት አምራ መልኩ የሚተረክ መልእክቶችን ያዘ። አሁን ይሄ ለምሳሌ ነቅናቂው ነቅንቆ ቢያነቃንቀው የሚነቀነቀው ነቅንቆ ጣለው የሚለው በአንድ ቃል ተነስተህ ያሉትን አንጻራዊ ሁኔታዎች በስዕላዊ መልኩ ውብ በሆነ አነጋገር ቋንቋ ቅርጽ ታቀርባለህ ማለት ነው። መልካም። የአቶ ሀይሉ ታሪክ ረጅም ነው። አቶ ሀይሉ የስርና ውጭ የመመላለሱ ሂደት ከቀጠለ በኋላ መልሰው የመምህርነት ስራቸውን እንደቀጠሉ ቀደም ብሎ የገለጹትን የቻይናን ስነ ጽሁፍ ለማጥናት ወደ ቤጂንግ ዩኒቨርሲቲ መሄዳቸው ይጠቀሳል። በዚያም ሄደው ግን ሌላ ፈተና ሌላ የለውጥ ሀሳባቸው ያመጣው ጣጣ እንደገጠማቸው ይነገራል። እስኪ ደግሞ ስለሱ ባጭሩ ያጫውቱን። አዎ፣ አቶ ሀይሉ ቻይና በሚሄድ ጊዜም በጣም በአንክሮ ይጠብቅ የነበረው ሰብአዊነት የነገሰበት ህብረተሰብ ነው ከሚል አንጻር የተሻለ ነገር ለማየት ብሎ ነበር። ብሎም እዛ ገብቶ የቻይኒዝን ሊትሬቸር ጥናት ከቋንቋው ጀምሮ ሲጀምር በወቅቱ እዛ በቆየበት ሰባት ዓመት ብዙ ሁኔታዎችን ሊታዘብና ብሎም ቋንቋውን በደንብ ሰልጦ ባወቀበት ሰዓት በቋንቋቸው ራሱ ተራቆ ብዙ ነገሮች ለመጻፍ ለዶክትሬት የሚያበቃው የፍልስፍና ጽሑፉን እያዘጋጀ ባለበት ሰዓት ብዙ ተጻራሪ ሁኔታዎችን ማየት ቻለ። አንዱም ምንድን ነው፣ የጥንት ቻይናውያን ዓለምን በዓለም የሚገኙ አህጉራትን በተለያየ መልኩ የሚያዩበት የራሳቸው መነጽር ነበረ። ለምሳሌም በቻይኒዝ ቋንቋ ቻይና የሚለው ቃል ቹንጎ ይባላል። ቹንጎ ማለት በቻይኛ ቋንቋ ሲተነንተንና ሲተረጎም የምድር ማዕከል የእውቀት ቁንጮ የሰው ልጅ ስልጣኔ መነሻ እንደማለት ይሄ ሁሉ በዝችው ቃል ውስጥ ነው የታመቀው። አው እንግዲህ ወስደህ እንደምታየው ማለት ነው ቹንጎ የሚለው ማዕከል የሚል ነው እና ያንን ማዕከላዊነት በተለያየ መልኩ አውበው ለራሳቸው በሚስማማ ይተረጉሙታል ማለት ነው። የእኛን አህጉር አፍሪካን ፌጆ ይላሉ። ፌጆ ማለት ባዶ ራስ የማያስብ ህዝብ ማለት ነው። እና ይህንን ሁኔታ ባወቀ ጊዜ አቶ ሀይሉ ቁጭ ብሎ አስልቶ አስቦ እንዴ ይህ ልክ አይደለም። ምክንያቱም ጂኦግራፊ አቅም ያየን እንደሆነ የምድር ማዕከል የተለያዩ ጉዳትን ከዙሪያዋ በዙሪያዋ ከ ያለች ምድር አፍሪካ የሰው ልጅ መነሻ አፍሪካ የሰው ልጅ ጥበብ መጀመሪያ አፍሪካ ሆና ሳለች እንዴት ብሎ ሩቅ ምስራቅ ያለው አገር የሰው ልጅ ማዕከል ነኝ ብሎ ይናገራል? ይሄማ ትክክል አይደለም በሚል ፌጆን በቹንጎ ብንመነዝር በሚል በእሱ ቋንቋ ይጽፋል ማለት ነው። አንድ ምዕራፍ ወስዶ ይህ አጻጻፉ ብሎም ደግሞ ሊቀመንበር ማኦ ፖለቲካ ይዘት የሚመለከተውን ይዞ ያደረገው ትችት በጊዜው የነበረውን የቻይኒዝ ሊትሬቸር ክፍል ስላስቆጣው ከሀገሪቱ በአስቸኳይ እንዲወጣ ይደረጋል። በዚህ መሰረት ትምህርቱ ይጨርስ በትልቅ ጭንቀት ወደ ኖርዌይ በስደት እንዲመጣ ተደርጎ ኖርዌይ ይገባል ማለት ነው። ከጻፋቸው መድበልቶች መካከል አንዱ ሀንኛ አማርኛ መዝገበ ቃላት ነው። በአማርኛ ሲወስደው ሀንኛ ያለው የቻይኒዝ ቋንቋ ለማለት ነው። ሀንኛ አማርኛ መዝገበ ቃላት ጽፏል። እንደዚሁም ደግሞ ቻይኒዝ ኢንግሊሽ ዲክሽነሪ ለተማሪዎች በሚስማማ መልኩ ጽፎ ያ ሳይታተም እስካሁን አለ። ያ አንዱ ነው። ሌላው ምንድን ነው ግጥሞቹ ስልክ ውስጥ ያየህ እንደሆነ ዝንቦም እንደ ንቦ የሚለው መድበልት ለምሳሌ ፍልስፍናውን የወሰደው ቻይና ውስጥ በነበረ ጊዜ በህብረ ብሔራዊነት አስተሳሰብ ሲታይ ያለውን አመለካከት ያዘለ ጽሁፍ ነው። ዶክተር ታደሰ ሪሁን በቅርቡ ከዚህ ዓለም በሞት የተለየውን ታዋቂ የስነ ጽሁፍ ሰው የኃይሉ ገሞራውን ህይወትና ስራ ተሞክሮና ገጠመኞች ኃይሉን እኔ እንደማውቀው በሚል መንፈስ የሚያውቁትን ሊያካፍሉን ለሰጡን አስተያየት ለጊዜዋ አመሰግናለሁ። ለእርሶ ለወዳጁ፣ ለቤተሰቦቹና ለአድናቂዎቹ መጽናናትን እንመኛለን። እግዜር ስጥልኝ። ለጊዜዋ አሜን። እግዜር ስጥልኝ። አሉላ ስለተካፈልከኝ ነፍሱን ይማርልን ለሁላችንም አሜን።

Yeah, i know ኃይሉ ገሞራው ዛሬም ሕያው ነው። አዎ በህያው ቅኔዎቹ አዎ፣ የዛሬውን እውነታ በሚገልጡት በእነኚህ ግጥሞቹ ኃይሉ ገሞራው ዛሬም ነገም ሕያው ሆኖ ይታወሳል። ለወዳጅ ዘመድና ለመላዊ ሥራዎቹ አድናቂዎች በድጋሚ እግዚአብሔር ያጥናችሁ እንላለን። በቀጥታ አሁን ወደ አዲስ አበባ ልንበር ነው። አሉላ፣ የሰሞኑ የአውሮፕላን ቲኬት ውድ ነው። ንጉሴ አክሊሉ ይከፍላል ብዬ ልተማመን። ሰላም ንጉሴ። ሰላም ንጉስ፣ እስቲ ቀጥል። የዛሬውን አዲሱና አሉላ፣ እንዴት ሰነበታችሁ? እኛ ጋር በጣም ይነፍሳል እናንተ ጋር ደግሞ ክረምት ነው መሰለኝ። ሰማዩ አልፎ አልፎ ይጠራል፣ አልፎ አልፎ ደግሞ ልጣላልጣል እያለ ይደፈርሳል። የሚትሮሎጂ ሰው ሆንኩባችሁ መሰለኝ ዛሬ። ታስታውሱ እንደሆነ ባለፈው አስራ አምስት ቀን ማለትም ጥቅምት ሰላሳ ቀን ሁለት ሺ ሰባት አመተ ምህረት አስተላልፈ ነው በነበረው የሬዲዮ መጽሔት ፕሮግራም ዛሬም የግዕዝ ያለህ ብለን ነበር ለአማርኛ ግዕዝ ነው ዳኛ ብለንም አስረግጠን ተናግረን ነበር። ምክንያቱም አንድ ሺህ ሁለት መቶ ሰማንያ አራት ገጾች ያለው የአዲስ አማርኛ መዝገበ ቃላት ጸሐፊ አቶ ደስታ ተክለወልድ እንደሚሉት የአገሩን ቋንቋ ተምሮ ንባብ ከጽህፈት ሳያውቅ የአማርኛን ግስ በማቃለል ግዕዝን ደግሞ በመናቅ የፈረንጅ ፊደል አጥንቶ ምን ቢያስተውል ቢራቀቅ የሰው ወርቅ አያደምቅ አያደምቅ የሰው ወርቅ ደስታ ተክለወልድ አዲስ መዝገበ ቃላትን የጻፉት የዛሬ አርባ አምስት አመት ነው በሺህ ዘጠኝ መቶ ስልሳ ሁለት ዓመተ ምሕረት ከሰላሳ ሁለት አመት በፊት ዕድል አግኝቼ አዋሬ ከሚገኘው መኖሪያ ቤታቸው ሄጄ ስለዚሁ መዝገበ ቃላት አነጋግሬያቸው ነበር ሰላም አለቃ አልኳቸው ሰላም ግን አለቃ አይደለሁም እኔ አሉኝ። እሺ መሪጌታ አልኳቸው። መሪጌታም አይደለሁም። ታዲያም አልበል አቶ ነው ደንቢ። እሺ አቶ ደስታ ተክለወልድ ቅኔ አዋቂ ነው ትርሶ ይህንን አውቃለሁና፣ ቅኔ አዋቂ ሰው አቶ ይባላል እንዴ? እንዴታ፣ አቶ እኮ ትልቅ የማዕረግ ስም ነው። እሺ እንግዲህ አቶ ደስታ ተክለወልድ፣ አቶ ማለት ለመሆኑ ምን ማለት ነው? አቶ ማለትማ አ አባት ቶ ቤት ማለት ነው። የቤት ጌታ የቤት ጌታ ከመሆን የበለጠ ምን አለ ብለውኝ አንዳንድ ቁም ነገሮችን አጫውተውኝ እንደ ተለያየን ትዝ ይለኛል። በዚሁ መዝገበ ቃላት መግቢያ ላይ እናንተ እንጂ ናችፉ የአፍሪቃ ራስ ቅል ባለ ዘውድ ቋንቋ ባለ ነጻ አክሊል ግዕዝ፣ አማርኛም ሁለቱ ቋንቋዎች ታላቅ ታናሽ፣ አባይ የአፍሪቃ ወንዞች ከአፍሪካ አልፈው ተርፈው በባህር በየብስ ገና ይሰፋሉ እንደ እግዜር መንፈስ። ስለ አማርኛና ስለ ግዕዝ ክብር ዋዜማ ተቆሟል በብዙ አህጉር። አለቃ ደስታ ተክለ ወልድ ቤተ ተክለ ሃይማኖት ናቸው። ይህን ያሉት ደግሞ ያለፈውን ዝግጅት ስናጠናቅቅ ለመሆኑ የዚህ የግዕዝ ቋንቋ ዋና ባለቤት የሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በግዕዝ መዳከም ወይም ትንሣኤ ላይ ምን ትላለች የሚል ጥያቄ አስነስተን ነበር። ቄሱም ዝም መጽሐፉም ዝም ሆነዋል። አሁንም ተራራው ወደ እኛ ካልመጣ እኛ ወደ ተራራው መሄድ ግድ ነው። በነገራችን ላይ ትርጓሚያቸው ሳይታወቅ በልማድ ሲነገሩ የኖሩ ብለው ደስታ ተክለወልድ ሀያ አንድ ቋንቆች ብለው የጠሯቸውን በዚሁ መጽሐፋቸው ላይ ዘርዝረዋል። ከእነዚህ ሁለቱ አንደኛው ዋሊያ ሲሆን ሁለተኛው ወንጀል ነው። ዋሊያ ምንድን ነው? ምን ማለት ነው? ወንጀልስ ምን ማለት ነው? የወንጀል ህግ እንላለን፣ በሽብርተኝነት ወንጀል እንላለን። የወንጀል ትርጉሙ ምንድን ነው? በተለይ ደግሞ ዋሊያ የኢትዮጵያ ብሔራዊ ቡድን መጠሪያ ሆነዋል። ዋልያ ምንድን ነው? እስቲ የምታውቁ ሊቃውንት በዚህ ጉዳይ እንድንነጋገር ደውሉ ወይም ጻፉ። ለዛሬ በዚሁ ዜር ይስጥልን። አመሰግናለሁ። አዲሱ ከአሜሪካ ድምፅ የአፍሪቃ ፕሮግራሞች ዋና ክፍል ዲሬክተር የቀድሞ አለቃችን ብንል አይሻልም አሉን። ዛሬ አያዘኝም ነው ነገሩ፣ አዲሱ ወይ ጉድ። እርሱ ደግሞ ሌላ ጣጣ አለው ለካ። እሺ፣ ለማንኛውም አቶ ንጉሴ መንገሻን እናመሰግናለን። ግን እኮ የቀረን የውይይት ክፍል አለ አሉላ። አሁን ነው አዲሱ፣ የቄሳርን ለቄሳር ማለት ለኢትዮጵያን በአሜሪካ ተርፎልሃል ነው ነገሩ። አመሰግናለሁ። በሉ እንግዲህ እስከ ማጠቃለያ ዜና ፕሮዲሰሩን ቴሌ ላይም ቤክን ይዘን አዘጋጆቹ አሉላ ከበደና አዲሱ አበበ ከተሾመ ምትኩ ሀሳቤ ጋር እንተዋቸዋለን። I'm too tired የማጠቃለያ ዜና አላሰማና እንሰናበታለን። በዘጠኙ ተቃዋሚ ፓርቲዎች ትብብር በመስቀል አደባባይ ሊካሄድ ታቅዶ የነበረው የአደባባይ ስብሰባና ሰላማዊ ሰልፍ ሳይከናወን ቀርቷል። የፓርቲዎች ብዙ አመራር አባላትና ሌሎችም በፖሊስ መያዛቸውና አንዳንዶቹም በደረሰባቸው ድብደባ ምክንያት ለአካል ጉዳት መዳረጋቸውን የቅርብ ምንጮች ተናግረዋል። ናይጄሪያ ውስጥ ታጣቂዎች ከሁለት መቶ በላይ እስረኞችን ሌሊቱን ከወህኒ ቤት ጥቃት አድርሰው አስመለጡ ተባለ። በዚህ ሰሞን እስረኛ በዚያች አገር በብዛት ሲያመልጥ ይህ የዛሬው ሶስተኛ ጊዜ ነው ተብሏል። በዲሞክራሲያዊት ኮንጎ ሪፑብሊክ ተጠርጣሪ ሽምቅ ተዋጊዎች ጥቃት አድርሰው ቢያንስ አስራ ሁለት ሰዎችን ገደሉ። ዩናይትድ ስቴትስ በጓንታናሞ ቤይ ኪዩባ በሚገኘው ወታደራዊ ወህኒ ቤቷ ታስረው የነበሩ ስድስት እስረኞችን ወደ ኡሩጓይ መላኳ ተዘግቧል። አራት ሶሪያውያን አንድ ቱኒዥያዊና አንድ ፍልስጤማዊ ናቸው። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በ25 ና በ31 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ መጀመሪያ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በልዩ ዝግጅታችን በመደበኛው ደግሞ ከምሽቱ ሶስት ሰዓት እስከ አራት ሰዓት በሚተላለፈው ፕሮግራማችን መልሰን እስከምንገናኝ ያስተናገድናቸው አሉ አከበደና ፕሮዲሰሩ ቴሌላይም ቤክ እኔም ደግሞ አዲሱ አበበ ሰላም ተናደሩ።